ሰለሞንን ለዘገባዎቹ እናመሰግናለን። ኢትዮጵያዊው ተመራማሪ የኮችኔል ትል ወይም የበለስ መዥገር የተባለውን የሚያጠፋ መድኃኒት ቀመሙ፣ ይላል ግርማየ ገብሩ ያደረሰን ዘገባ። በ2003 ዓ.ም ወደ ኢትዮጵያ በተለይም ደግሞ ወደ ትግራይ ክልል የገባው የዚህ የመዥገር ወይም የትል ዝርያ ከፍተኛ ጥቅም ይገኝበታል በሚል ታቅዶ እንደታሰበ መደረጉን በመቀሌ ዩኒቨርሲቲ ተመራማሪና ተባባሪ ፕሮፌሰር ዶክተር ሲሳይ ወልደ ገብርኤል ይገልጻሉ ይላል ግርማይ በመንደርደሪያው። የኮቺኔል የትል ዝርያ የሚራባው በበለስ ተክል ላይ መሆኑን በለስ ደግሞ ኢትዮጵያ ውስጥ ለሰውና እንስሳት ምግብነት የሚውል በመሆኑ ተክሉን ይህ የትል ወይም የመዥገር ዝርያ በአጭር ዓመት አመታት ውስጥ አወደሙ። የኮችኔል ትል በንፋስና በበለስ ዝውውር በፍጥነት ስለሚዛመትም ባለፉት ስድስት አመታት ውስጥ በአብዛኛው በመቀሌና አካባቢው እንዲሁም በደቡባዊ ትግራይ ክልል በመዛመት ገበሬዎች ከበለስ ተክል ያገኙት የነበረውን ጥቅም አሳጥቷቸዋል፣ ነው ያለው የመንግስት በዚህ ፕሮግራም። የዚህን አጥፊ የትል ዝርያ ወይም መዥገር መዛመን ለመከታት ለመከላከል በመስኩ ጥናት ያደረጉ ከፍተኛ እውቀት ያላቸውን ባለሙያዎች ከውጭ ሀገር በመጡ በማምጣት ጭምር ጥረት ተደርጎ እንደነበር ሆኖም እንዳልተሳካ ቀጥሎ በተካሄደው የመከላከል ዘመቻ ባህላዊ መንገድ የተከተለ እንደነበር አውስተው፣ እሱም የበለስ ተክል በመቁረጥና በመቅበር እንዲሁም ገበያ ላይ የሚገኙ መድኃኒቶች በመጠቀም ለመከላከል እንደተሞከረ ያስረዳሉ። ይላል ወደ ግርማይ ዝግጅት ሲሳይ ወልደ ገብርኤል እባላለሁ በመቀኝ ዩኒቨርሲቲ የእንስሳት ህክምና ኮሌጅ መምህርና ተመራማሪ ተባባሪ ፕሮፌሰር ነኝ አሁን በዚህ በኮችኒያል ኢንሴክት ወይም ደግሞ የበለስ መዥገር እየተባለ በሚጠራ ተባይ ላይ ምርምር እየሰራሁ ነው ዶክተር ሲሳይ ይህንን የበለስ መዥገር የተባለው ወይም ደግሞ የኮችኒያል ትል ወደ ኢትዮጵያ መቼና እንዴት ሊገባ እንደቻለም ስለ ትሉ ባህርያት እስኪ ትንሽ አስተዋውቃል ኮችኒያል ትል እየተባለ የሚጠራው በ2003 ዓ.ም በፈረንጆች ማለት ነው ወደ ኢትዮጵያ ትግራይ ክልል ህብረተሰብ ለመጥቀም ተብሎ እንደገባ ማንም ሰው ያውቃል። ይህ ትል ሜክሲኮና ፔሩ የመሳሰሉት ገበሬው በተለይ ይሄን ተባይ እየሰበሰበ ገበያ ላይ እያቀረበ የሚጠቀምበት ሁኔታ ላይ ነው ያለው። እኛ ጋር ደግሞ ይሄ ትል እንደነሱ ለመጠቀም የውጭ ምንዛሬ ለማግኘት በለስ እየበላ ጎን ለጎን ይሄን ተባይ ሰብስበው ለገበያ ለተረካቢው ባለ ሀብት እያስረከቡ ህብረተሰቡ እንዲጠቀም በማለት በበጎ መንገድ ነበር የገባው። ይህ ትል ምንድን ነው የሚጠቅመው? ለሰው ልጆች ያለው ጥቅም ምንድን ነው? አዎ፣ ይህ ትል በዓለማችን ላይ ቀዳሚ የሆነ የቀለም ይዞታ ያለው ተባይ ነው እና ይህ ቀለም የካርሚኒክ አሲድ ቀለም ነው ወይም ደግሞ የካርሚኒክ አሲድ ቀለም የምንለው ነው። ይህ ቀለም ለተለያዩ ምርቶች ማቅለሚያ፣ ለገመድ፣ ለክር፣ ሊፕስቲክ፣ የጥፍር ቀለም፣ ዶቃዎች ማቅለሚያ፣ አልፎን በምግብ ላይ በጃምና በማርማላታ ለማቅላት እንደ ምግብ ማቆያ የምንጠቀምበት ነው እና በከፍተኛ ደረጃ ጥሩ የውጭ ምንዛሬ ልናገኝበት ብለን ያሰብነው ተባይ ነበረ። እንደ አጋጣሚ በበለስ ተክል ብቻ ነው የሚራባው ሌላ መግቦ ሊያሳድግ የሚችል ተክል የለም። እኛ ጋ ደግሞ እንደሚታወቀው በለስ አረም አይደለም፣ ለሰውና ለእንስሳት ምግብ የሚውል ተክል ነው። ስለዚህ ይህ ተባይ በዚህ ተክል ላይ እየተመገበ የሚኖር ከሆነ እጽዋቱ ወደ ጥፋት ነው የሚሄደው ማለት ነው። ስለዚህ በዚህ ትል የተጠቃ የበለስ ገል ካለ አያብብም፣ ፍሬ አያፈራም። ጥቅም ላይ ሊውል አልቻለም። ይህም ህብረተሰቡ የታዘበበትና አጥፉልን እስከማለት የደረሰበት ሁኔታ ነው ያለው። አሁን እንግዲህ ዶክተር ይህንን ያህል ከፍተኛ ጥቅም ያለው ትል እኛ ሀገር መጥቶ እንዲያውም እስከነ ስሙ የበለስ መዥገር እስኪባል ድረስ የደረሰበት ዋናው ምክንያቱ ምንድን ነው? እንግዲህ ቀላል አይደለም። በ2003 ፈረንጆች ገብቶ ለስድስት ዓመት አካባቢ ምንም ጥፋትነቱ ሳይታወቅ ቆይቶ ከዚያ በኋላ በዚህ የተጠቃውን በለስ ፍሬ አለመስጠቱ ገበሬዎች የተጠቃውን ገል ለከብቶች ጠብሰው ሲሰጧቸው ከብቶቹ ደግሞ አልበላስ ሲሉ ይሄን ይሄን በመታዘብ ህብረተሰቡ የአጥፉልን ጥያቄ አንስተዋል ሁለተኛ ነገር ደግሞ ምንድነው ይሄ ትል በቀላሉ በአጭር ጊዜ ና በቀላሉ ሊሰራጭ የሚችል በነፋስ በትልልቅ መኪኖች ማጓጓዣ በዚያ ላይም ሊተላለፍ በመቻሉ ብሎም ብሎም ያንዳንዱ ገበሬ እና የገበሬ ልጆች ኮችኒያል ተባይን እየለቀሙ ለሚያስረክቡት ካምፓኒ እየደበቁ እየወሰዱ አሰራጭተውታል ጥቅም አለው ተብሎ ስለተፈረጀ አሁን ላለው ከፍተኛ የተባዩ ስርጭት ላይ ተደርሷል ማለት ነው ለመሆኑ ግን ይህንን ትል ወይም ደግሞ ይህንንን የበለስ መዥገር ለመከላከል መንግስት ምን እየሰራ ነበር እስካሁን ድረስ? አዎ መንግስት ይሄን እንግዲህ የህብረተሰቡ ጥያቄ አንፈልገውም፣ አጥፉልን የሚል ጥያቄ ከመጣበት ቀን ጀምሮ ሳይውል ሳያድር የተለያዩ መንገዶችን የሚቻለውን ሁሉ አድርጓል። ከውጭ በከፍተኛ ምንዛሬ ሰዎችን ከፍሎ እስከ ማስመጣት ድረስ ማለት ነው። የእርዱን ጥሪ እስከ ማድረግ ድረስ። አንደኛ በመንግስት በኩል የተወሰደ ምንድን ነው? ይህንን በለስ እየቆረጡ መጣል። በለስ ወይም ቁልቋል በጣል ከው ነው ተነስቶ እንደገና ይጸድቃል ይነሳል። ሁለተኛው አማራጭ የነበረ ምንድን ነው? ይሄ ያልሆን ሲል ቆርጦ መቅበር ማለት ነው። መቁረጥ አንድ ጉልበት ነው። እንደገና መሬት ቆፍረህ መቅበሩ መድፈኑ የሰው ጉልበትና ፕላስ ደግሞ ምን ለከብቶቻችን እንኳ ምግብ እንዳዩ ለምንድነው የምንቀብረው? ለምንድነው የምንቆርጠው? አልቆርጥም የሚል ገበሬም የታየበት ሁኔታ የነበረው። በሶስተኛ ደረጃ ገበያ ላይ ያሉ ጸረ ተባይ መድኃኒቶችን መጠቀም ነው። እነዚህ ደግሞ ለበለሱ ገል መጀመሪያ ወደ ቢጫነት ቀይሮ ያጠወልገዋል። ከዚያ በኋላ ያራል ማለት ነው። ስለዚህ ይሄን ገበሬ ሲመለከት ደግሞ እንዲህ እኛ ጥፉልን ነው እንጂ ያል ነው ጭራሽ በለሱን አሳሩት አይደለም ያል ነው የሚል ጥያቄ እንደገና ተነሳ። ስለዚህ መፍትሄው ሊሰራ አልቻለም። እያንዳንዱ ተመራማሪም ሆነ በመንግስት በኩል ጸጥታ በሰፈነበት ወቅት ተረስቶ ያለ። እኔ በድንገት ነው ይሄን የጀመርኩት። ይህን ፕሮፖዛል ልጅ ለመቀሌ ዩኒቨርሲቲ ስቀርብ ሳይውል ሳያድር ነው የገንዘብ ድጋፍ የተደረገልኝ። ዩኒቨርሲቲውን ማመስገን እፈልጋለሁ። ለምን ተፈጥሯዊ ከሆነ ከቅጠላ ቅጠል እንደ አረም የተፈረጁ እጽዋቶችን በመጠቀም ወቅጠን፣ ጨምቀን ያው በሳይንሳዊ አገላለጽ ኤክስትራክሽን ቴክኒክ ተጠቅመን መድኃኒት ለምን አንሰራም በሚል አንድ አመት የወሰደ ምርምር አካሄድን። መጨረሻ ላይ ውጤታማ የሆነውን እጽዋት መርጠን በሱ እስካሁን ያው መድኃኒቱ እየሰራን በተመረጡ የገበሬ ቦታዎች ላይ ሞክረን ውጤታማነቱ ተመስክሮ ከኢትዮጵያ የስነ አእምሮ ጽህፈት ቤት የፓተንት ሰርቲፊኬትም አግኝተንበታል። ስለዚህ ተመራማሪ ወይም ደግሞ የመቀ ዩኒቨርሲቲ ተመራማሪዎች ስራ መድኃኒቱ ሰርቶ እስከ ማዘጋጀት ነው ሩጫው። ከዚያ በኋላ ሶስተኛ ፓርትነር ካለ ለህብረተሰቡ የማድረስ ስራ የሌላ ባለድርሻ አካላት ስራ ይሆናል ማለት ነው። ዶክተር ሲሳይ አሁን በእናንተ በኩል በዋነኝነት በአንተ በኩል የተቀመመው ይህ ጸረ ኮቺናል መድኃኒት ተመልሶ ትሉም እንዳይመጣ በማድረጉም ሊሆን ይችላል። በስንት ጊዜስ ውጤቱን ሊያሳይ ይችላል? እስኪ አሁን እዚህ ላይ እስኪ ትንሽ ንገረኝ። ከተረጨበት ደቂቃ ጀምሮ ውጤቱ ይታያል። ይሄ በተረጨበት አካባቢ በጤነኛ ላይ እንኳን ብትረጨው ተባዮች ሊያርፉበት አይችሉም። በጣም ደስ የሚለው ነገር ደግሞ ንብ እና እነዚህ ጠቃሚ ነብሳት ምንላቸውን እነሱን አለመግደሉ ነው ምክንያቱም ሎጎ ላይ የምታያቸው ተክሎች እንስሳቶች ይመገቧቸዋል ሰዎችም ሻይ ውስጥ እያስገቡ ለመድኃኒትነት የሚጠቀሙባቸው ነገሮች ናቸው ግን ተባይን የመግደል ባህሪ አላቸው አጠቃቀሙ ቀላል ነው ማንኛውም ገበሬ ሊጠቀምበት ይችላል ዶክተር ገበሬ ይጠቀምበታል አሁን ዋና ስራችን የነበረው እዚህ ላይ እንዳይሸት ጠረን እንዳይኖረው አድርገን ነው የሰራ ነው እና አጠቃቀሙ ይሄ እንግዲህ እስከ 50 60 ሊትር የሚበጠበጥ ነው። ስለዚህ አሁን ምንድነው የቀረው ዶክተር፣ ተግባራዊ ለማድረግ ገበሬው እንዲጠቀምበት ይህንን በከፍተኛ ፍጥነት የተጎዳውን በለስን ለማዳን ከአሁን በኋላ ምንድን ነው የሚቀረው? አሁን እንግዲህ የመጀመሪያው ስራ መሆን ያለበት እንደ ተመራማሪም ሪኮመንድ ብናደረጉ የምንመክረው ወደ አልተጠቁ ቦታዎች እንዳይሄድ የበፈር ዞን ስራ መስራት ነው። የመከላከል ስራ፣ ያልተነካውን አካባቢ እየተከታተሉ መከላከያውን መርጨት ነው። እየተከታተሉ በጣም የተጠቀው በራሱ ጊዜ ይጠፋል፣ ያራል፣ ይወድቃል። በሰፊው ግን የሚመለከተው ባለድርሻ አካል ነው። የመቀኝ ተመራማሪዎች ሰርተናል፣ ሩጫችን ጨርሰናል። ዶክተር ሲሳይ ወልደ ገብርኤል በጣም ነው የማመሰግነውት፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መቀኝ ዩኒቨርሲቲን ደግሞ እስካሁን ላደረገልኝ የቅርብ ትብብር ማመስገን እንፈልጋለሁ።